Voice of America. VOA. Ye, ya, America Dems radio taberna. በቂሊንጦ ማረሚያ ቤት ቃጠሎ በ23 ታራሚዎች ግድያና በሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይልኝ ሲል የፌዴራሉ ጠቅላይ አቃቢ ሕግ ዛሬ ጠየቀ። ዳኛውም ይማርበታል፣ ትምህርት ይሰጥበታል፣ ተከሳሹም ይማርበታል፣ ትምህርት ይሰጥበታል፣ ጠበቃውም ይማርበታል፣ ትምህርት ይሰጥበታል። ትምህርት የሚገኝበት ጉዳይ ስለሆነ ምንም አይነት ስሜት የሚነካ ጉዳይም ስላልሆነ በዝግ ችሎት የሚታይበት ጉዳይ የለም። የሰማችኋቸው ደግሞ አቶ መሐመድ ኑር ከተከሳሾቹ የአንዱ የህግ ጠበቃ ናቸው። ዝርዝሩም በእለቱ አብይ ርዕስ ይዘናል። ሶማሊያ ውስጥ ግዳጅ ላይ በነበሩ የኬንያ ወታደሮች ላይ አልሻባብ ድንገተኛ አደጋ ጥሎ ቁጥራቸው የበዛ ወታደሮችን ከገደለ ዛሬ ልክ አንድ አመት ሆነው፣ እለቱን ተንተርሶ የተጠናቀረ ዘገባ፣ የሰብአዊ መብት አያያዝ በተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ ፖሊሲ አቅጣጫ ላይ ምን ሚና ይኖረዋል? የሚሉ ጥያቄዎችን የተመለከተ ሌላ ዘገባ በዜና መጽሔት ክፍለ ጊዜ ተከታትለው ይቀርባሉ። ለምሽቱ ካሉን ዜናዎች መካከል ደግሞ ከፊታችን ነሐሴ ምርጫ በፊት የመጨረሻውን የመራጮች ምዝገባ በኬንያ ማለት ነው ተጀምሯል። የምርጫው ሂደት ከድምፅ አሰጣጥ መሳሪያ ይልቅ በወረቀትና በእጅ ቆጠራን ሊከተል ይችላል የሚለው ውዝግብ ግን እስካሁን አልተለየውም። ሶማሊያ የሚገኘው የአፍሪካ ህብረት የሶማሊያ ተልዕኮ ወታደራዊ መኪና ከመንገደኞች መለስተኛ አውቶቡስ ጋር ተጋጭቶ ቢያንስ ዘጠኝ ሰዎች ሞተዋል። ሌሎችም ዜናዎች አሉን። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካን ቅርሶችና በመልክ በመልኩ ተሰናድተው የሚቀርቡ ሌሎች ቅንብሮች በሁለተኛው አጋማሽ ክፍለ ጊዜ ጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ጥር 8 2009 ዓ.ም ዝግጅቶቻችን ጋር አብረናችሁ የምናመሸው ተረኛ አስተናጋጆች ቆንጅ ይታይና አሉላ ከበደ ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጆጊል ጋር አብረናችሁ እንቀርባለን። አብረናችሁ እናመሻለን። በቅድሚያ ታዲያ የሳምንቱን የሰዓቱን የዓለም ዜና ከፊታችን ነሐሴ ምርጫ በፊት ዛሬ የመጨረሻውን የመራጮች ምዝገባ ዘመቻ ጀምራለች ኬንያ። የሆነ ሆኖ የምርጫው ሂደት የተመራጮች ተቃዋሚዎችን፣ እንዲሁም ከግለሰቦች ማንነት መለያ የተመራጮች ተቃውሞን ጨምሮ የድምፅ አሰጣት መሳሪያ ይልቅ በወረቀት የሚሰጥና በእጅ የሚደረግ ቆጠራን ሊከተል ይችላል የሚለው ውዝግብ አሁንም አልተለየውም። የአሜሪካ ድምፅ ራዲዮ ዘጋቢ ጂል ክሬግ አንዳንድ የምራጭ ምዝገባ ጣቢያዎችን ተመልክታ የላከችውን ዘገባ ዝርዝር ትስታ ብላቸው ይዛ ቀርባለች። በናይሮቢ የሰንት ፒተር ካልቨርስ የአንደኛ ደረጃ ትምህርት ቤት በሚገኝበት አካባቢ ቀኑ እጅግ ሞቃታማ ነው። ሆኖም ቁጥራቸው ወደ 20 የሚጠጋ ከአንድ ዴስክ ፊት ለፊት የተሰለፉ ሰዎች ወበቁ ያወካቸው አይመስሉም። በመጪው ነሐሴ ወር ለሚካሄደው የኬንያ ምርጫ ድምፅ ለመስጠት ለምዝገባ የተሰለፉ ናቸው። ቀጣዩን ፕሬዚደንት እንዲሁም የምክር ቤት ተወካዮችን መምረጥና በምርጫው መሳተፍ መብታችን ነው። የኬንያ ነፃ የምርጫና የድንበር ኮሚሽን ዛሬ የመጀመሪያውን የብዙሃን መራጮች ምዝገባ አካሂዷል። ምዝገባው በአንድ ወር ጊዜ ውስጥ የሚጠናቀቅ ሲሆን የኮሚሽኑ የህዝብ ግንኙነት ኃላፊ አንድሩ ሊሞ ጥሩ እየተካሄደ ነው ይላሉ። አዎ፣ ያገኘናቸው ያሉ ዘገባዎች አበረታች ይመስሉኛል። እርግጥ ነው ማንኛውም አዲስ ነገር ሲጀመር ችግር ሊገጥም ይችላል። ቁሳቁስ ዝግጁ ላይሆኑ፣ ሠራተኞች በጊዜ ላይደርሱ ይችላሉ። እነዚህ ግን የማይፈቱ ችግሮች አይደሉም። ነጻ የምርጫና የድንበር ኮሚሽኑ ግን በቂ ፈተናዎች ገጥመውታል። ባለፈው ዓመት አጋማሽ የኬንያ ፖለቲካ ተቃዋሚዎች ባካሄዱት የተቃውሞ ሰልፍ የኮሚሽኑ አባላት በሙሉ በሌሎች እንዲተኩ ተደርጓል። ፕሬዚደንት ኡሁሩ ኬንያታ ደግሞ የድምፅ አሰጣጥ መሳሪያው ድንገት ከተበላሸ ምርጫው በተለምዶ ወረቀትና በእጅ እንዲቆጠርም የምርጫውን ህግ ማሻሻያ ፈርመዋል። ተቃዋሚዎች ደግሞ ይህ የፕሬዝደንቱ እርምጃ ምርጫውን ለማጭበርበር በር ይከፍታል ይላሉ። ሶማሊያ የሚገኘው የአፍሪካ ሕብረት ተልእኮ የአሚሶም ወታደራዊ መኪና ትናንት ሁድማታ ከዋና ከተማዋ ሞቃዲሾ አቅራቢያ ከመንገደኛ መለስተኛ አውቶቡስ ጋር ተጋጭቶ ቢያንስ ዘጠኝ ሰዎች ሲሞቱ ሌሎች አስራ አምስት ሰዎች መቁሰላቸውን ባለስልጣናትና አማኞች ገለጹ። በአሚሶም ኃይሎች ላይ ከደረሱት አደጋዎች አንዱ ትልቅ ትላልቅ አደጋዎች አንዱ የሆነው የትናንቱ ግጭት የደረሰው ከሞቃዲሾ 19 ኪሎ ሜትር ርቀት ላይ ነው ተብሏል። የአቅራቢያዋ ከተማ የላፎሌ ዋና አስተዳደር ባለስልጣን የሆኑ አያን ሀሰን ሀጂ እንዳሉት ከሞቃዲሾ የአሚሶምን ወታደሮች ጭነው በአጀብ ይጓዙ ከነበሩት መኪናዎች አንደኛው ሲቪሎችን ሲያጓጉዝ ከነበረው ሚኒበስ ጋር ተጋጭቶ የአምስት ሰዎች ህይወት ጠፋ ነው ያሉት የታችኛው ሸበሌ ምክትል አገረ ገዢ ግን የሞቱ ዘጠኝ ሰዎች መሆናቸውን ነው የገለጹት። አሚሶም በደረሰው አደጋ እናዝናለን ሲል መግለጫ አውጥቷል። ሶማሊያ ውስጥ በአሚሶም ወታደሮች እጅ በተደጋጋሚ የሲቪሎች ሕይወት እየጠፋ እንደሆነ እየተነገረ ሲሆን ባለፈው ወር ኮሪዮሌ የሚባለው አካባቢ ሲቪሎች ላይ ተኩሰው ስድስት ሰዎች ገድለዋል ተብለው መወንጀላቸው ይታወሳል። ባለፈው ዓመት በአሚሶም ተሽከርካሪዎች ላይ ከደረሰ ጥቃት የቦንብ ጥቃት በኋላ የዩጋንዳ ኃይሎች ካርካ ወደብ አቅራቢያ ሲቪሎችን ይዘው በመጓዝ ላይ በነበረ መለስተኛ አውቶቡስ ላይ ተኩሰው ስድስት ሰዎች ገድለዋል ተብለው ተወንጅለው እንደነበረም የሚታወስ ነው። የጋምቢያ ፕሬዝዳንት ያህያ ጃሜ አዲስ ተመራጩ ፕሬዝዳንት ቃለ መሐላ የፊታችን ሐሙስ እንዳይፈጽሙ ለመከልከልና የትኛውን ፓርቲ ቃለ መሐላውን እንዳያስፈጽም የእግድ ትእዛዝ አወጡ። የፕሬዚዳንት ጃሜ ትናንትና ማታ በመንግስቱ ቴሌቪዥን ባደረጉት ንግግር እንደ አውሮፓውያን የዘመን አቆጣጠር ጥር 19 2017 የሚባለው የጊዜ ገደብ ድንጋይ ላይ የታተመ አይደለም። ሁሉም ወገኖች ጠቅላይ ፍርድ ቤቱን ውሳኔ መጠበቅ አለባቸው ነው ያሉት። ባለፈው ህዳር መጨረሻ በተካሄደ ምርጫ ተሸንፈዋል የተባሉት ጋምቢያን ለሀያ ሁለት ዓመታት የገዙት ጃሜ መጀመሪያ ላይ ውጤቱን ተቀብለው እንደነበረ አይዘነጋም። ከምርጫው በኋላ ግን ፓርቲያቸው የምርጫው ሂደት ተዛብቷል በማለት አስመራጭ ኮሚሽኑን በጠቅላይ ፍርድ ቤት ክስ ከፍቶበታል። የጋምቢያው ጠቅላይ ፍርድ ቤት በአቤቱታው ላይ ውሳኔ እስኪሰጥ ወራት ሊወስድ ይችላል ተብለዋል። ፕሬዚዳንቱ የፍርድ ቤቱን ውሳኔ መጠበቅ ይፈልጋሉ። እስከዚያ ድረስ ባለው ሁኔታ ግን እንቆያለን ያሉት በዚህ መካከል የምርጫ ኮሚሽኑ ሊቀመንበር ፕሬዚዳንት ጃሜ በአውሮፓውያኑ አዲስ ዓመት ንግግራቸው የምርጫውን ውጤት አጭበርብረዋል ብለው ከወነጀሏቸው በኋላ ወደ ጎረቤት ሴኔጋል ሹልክ ብለው አምልጠዋል። በቅርቡም የአገሪቱ የጦር ኃይሎች አዛዥ ጃሜህን እንደሚደግፉ በመንግስት ወገንተኛ ጋዜጣ ላይ ይፋ አድርገዋል። በምርጫው አሸንፈዋል የተባሉት የተቃዋሚ እጩ አዳማ ባሮ ሲሆኑ የሴኔጋል ፕሬዚዳንት ማኪሳል እስከ ቃለ መሐላው ቀን ድረስ ባሮውን ዳካር ወስደው እንዲያስተናግዱ የላይቤሪያ ፕሬዚዳንት ኤለን ጆንሰን ያቀረቡላቸውን ጥያቄ መቀበላቸውን አጃንስ ፍራንስ ፕሬስ ዘግቧል። የተባበሩት መንግስታት ድርጅትና በርካታ የአፍሪካ ሀገር መሪዎች ጃሜህ በሰላማዊ መንገድ ከስልጣን እንዲወርዱ ጠይቀዋል። የምዕራብ አፍሪካ ሀገሮች የምጣኔ ሀብት ትብብር ማህበር ኤኮዋስ ጃሜህ የፊታችን ሐሙስ ስልጣን ካላስረከቡ ጦር ሰራዊቱን በተጠንቀቅ ማቆሙን ነው የተገለጸው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የጀርመን ቻንስለር አንገላ መርክል በዚህ ሳምንት ቃለ መሀላቸውን ከሚፈጽሙት ከተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ተስማምቶ ለመስራት እንደሚፈልጉ ቃል ገቡ። አያይዘው ግን ከተተኪው ፕሬዚደንት ጋር ልዩነቶች ቢፈጠሩም አውሮፓ ወደፊት የምትከተለውን ጎዳና የምትቀይሰው ራሷ ነች ሲሉ አመልክተዋል። አያይዘው አንገላ መርክል ይህን የተናገሩት በሳምንቱ መጨረሻ ዶናልድ ትራምፕ በአንድ የቃለመጠይቅ ላይ ለተናገሩት ምላሽ ሲሰጡ ነው። ትራምፕ የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት ኔቶ ላይ ለረጅም ጊዜ ሲያሰሙ የቆዩትን ነቀፌታ ደግመዋል። ጀርመንን ደግሞ ለአውሮፓው የፍልሰት ቀውስ የሰጠችው ምላሽ ታሪካዊ ስህተት ነው ብለዋል። መርክል በርሊን ውስጥ በሰጡት ቃል እኛ አውሮፓውያን የራሳችንን እጣ ፈንታ የራሳችን እጣ ፈንታ በራሳችን እጅ ነው፣ ደግሞም ሁላችንም በአንድነት እንደምንቆም አጥብቄ የማምንበት ነው፣ በዚህ ያከራከራ ለሁ ብለዋል። የአውሮፓ ህብረት አባል ሀገሮች ሽብርተኝነትን ለመዋጋት ድንበሮቻችንን ለማስከበር የውስጥ ጸጥታ ለማረጋገጥና የስራ እድሎችን ለመፍጠር አብረው ይሰራሉ ሲሉም መርክል አስገንዝበዋል። ተመራጩ ፕሬዚደንት ትራምፕ አውሮፓን በተመለከተ የሚከተሉት አቋም በሚገባ የታወቀ ነው ያሉት መርከል ተመራጩ መሪ ስልጣን ሲይዙ እስካሁን አልያዙም እና ከአዲሱ አስተዳደራቸው ጋር እንተባበራለን። ምን አይነት ስምምነት ላይ እንደምንደርስ ደግሞ ወደፊት የምናየው ነው ብለዋል። ዶናልድ ትራምፕ ለታይምስ ኦፍ ለንደን እና ለጀርመን ቢልድ ጋዜጦች በሰጡት ቃል ኔቶ ከብዙ አመታት በፊት የተቋቋመ በመሆኑ ጊዜው አልፎበታል ብለው በምረጡኝ ዘመቻቸው ወቅት ሲሉ የነበረውን የኔቶ አባል ሀገሮች የሚገባቸው መዋጮ እየከፈሉ አይደለም ሲሉ ሲያማረሩ የቆየውን ደግመውታል። ዛሬ ዕለቱ በመላዋ ዩናይት ስቴትስ የማርቲን ሉተር ኪንግ የመታሰቢያ ዕለት ነው። በአሜሪካውያን በአውሮፓውያን የቀን ስሌት መሰረት በየአመቱ የጥር ወር በገባ ሶስተኛው ሰኞ አሜሪካውያን የደቡባዊ ዩናይት ስቴትሷን የአላባማ ክፍለ ግዛት የባፕቲስት ቤተ ክርስቲያን አገልጋይ ቄስና የሲቪል መብት ታጋይ የዶክተር ማርቲን ሉተር ኪንግ ጁኒየርን ሕይወትና ስራ በክብር ያስባሉ። ዕለቱን ተንተርሶ የተሰናዱ ዘገባዎች ቆየት ብለው ይቀርባሉ። በመጨረሻም በጋቦን አስተናጋጅነት ባሳለፍነው ቅዳሜ በይፋ የተጀመረው የአፍሪካ እግር ኳስ ዋንጫ ውድድር ቀጥሏል። ቅዳሜና እሁድ የኤና የቢ ምድቦች የመጀመሪያ ጨዋታቸውን አካሂደዋል። ጋቦንና ጊኒ ቢሳዎ እኩል አንድ ለአንድ ሲለያዩ ካሜሩንና ቡርኪና ፋሶም በተመሳሳይ አንድ ለአንድ ነው ያበቁት። የቢ ምድቦቹ ሴኔጋልና ቱኒዚያ ትላንት ተጫውተዋል። በሴኔጋል ሁለት ለዜሮ ነው ያበቃው ጨዋታው። አልጄሪያና ዚምባብዌ አንድ ለአንድ ተለያይተዋል። እስካሁን ሙሉ ሶስት ነጥብ ይዞ ከምድቡ የሚመራው የሴኔጋል ቡድን ብቻ ነው። አሁን ወደ ስቱዲዮ ከመግባታችን ጥቂት ደቂቃዎች በፊት ያበቃው የአይቮሪኮስትና ቶጎ ጨዋታ ባዶ ለባዶ ነው የተጠናቀቀው። የዚሁ የሲ ምድቦቹ የኮንጎና ሞሮኮ ጨዋታ ከ45 ደቂቃዎች በኋላ ይጀምራል። የሲኒ ውጤትና ሌሎች ዜናዎች በነገው የስፖርት ዘገባችን እንመለከታለን። ታዲያ የሳምንቱን የስፖርት ዘገባዎች በሁለተኛው አጋማሽ ቀዳሚ ዝግጅት ስፖርት ነው የምንመለከተው። አድማጮች፣ ለሰአቱ ለዜና የተመድበው ክፍለ ጊዜ በዚሁ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሰኞ ምሽት ስርጭት ነው አስተናጋጆቻችሁ ቆንጂ ይታዬና አሉላ ከበደንን አሁን የዕለቱን አብይ ርዕስ የፌዴራል ጠቅላይ አቃቤ ሕግ እነ ማስረሻ ሰጤ ብሬ በሚል መዝገብ በቅሊንጦ ማረሚያ ቤት ቃጠሎ በ23 ታራሚዎች ግድያና በግድያና በሽብር ወንጀል ክስ የመሰረተባቸው ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ጠየቀ። ታራሚዎቹ አሁንም በማረሚያ ቤቱ አስተዳደር በደል እንደሚፈጸምባቸውና የረሃብ አድማ እንዳደረጉ ገለጹ። አብዛኛዎቹ ተጠርጣሪዎች የክስ መቃወሚያ አናቀርብም ብለዋል። ከተከሳሾቹ አንዱ ዶክተር ፍቅሩ ማሩ የቀረበባቸው ክስ ዛሬ ችሎቱ ላይ ተነቦላቸዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ዝርዝሩን መለስካቸው አመሃ ያቀርባል። ጠቅላይ አቃቤ ህግ በቅሊንጦ ማረሚያ ቤት ቃጠሎ በንብረት ማወደም በ23 ታራሚዎች ግድያ ና በሽብር ወንጀል ክስ የመሠረተባቸው 38 ተጠርጣሪዎች ጉዳይ በዚህ ችሎት እንዲታይ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አመለከተ ከተከሳሽ ጠበቆች መካከል አቶ ወንድሙ ይብሳ ና አቶ መሐመድ ኑር አብዱል ከሪም ለቪኦኤ እንደገለጹት አቃቤ ህግ ማመልከቻውን እንዳስገባ እንጂ ላመለከተው ጉዳይ ዝርዝር ህጋዊ ምክንያቱን አያውቁትም ይሁንና አቶ መሀመድ ኑር አንድ ጉዳይ በዝግ ችሎት እንዲታይ የሚያስገድዱ ሁኔታዎችን በመዘርዘር የአቃቤ ህግ ማመልከቻ አይተን መልስ እንሰጣለን ብለዋል። በመሰረቱ በዝግ ችሎት የሚታይ ጉዳይ ቢያዩት ቢሰሙት ምናልባትም ስሜትን የሚነካ ቁጣን የሚቀሰቅስ፣ ሁከትን የሚቀሰቅስ ከሆነና ወይንም ደግሞ የተወሰኑ የህብረተሰብ ክፍሎችን የሚጎዳ ስሜት የሚቀሰቅስ ከሆነ የተለየ ነገር የሚያስችስ ከሆነ ነው። እንዲህ አይነት ጉዳይ ግን ዳኛውም ይማርበታል፣ ትምህርት ይሰጥበታል ተከሳሹም ይማርበታል ትምህርት ይሰጥበታል። ጠበቃውም ይማርበታል ትምህርት ይሰጥበታል። ትምህርት የሚገኝበት ጉዳይ ስለሆነ ምንም አይነት ስሜት የሚነካ ጉዳይም ስላልሆነ በዝግ ችሎት የሚታይበት ጉዳይ የለም። አቃቢ ህግ ግን በምን ምክንያት ጉዳዩ በዝግ ችሎት እንዲታይ እንደፈለጉ እንግዲህ ወደፊት ማመልከቻውን አይተን መልስ የምንሰጥበት ይሆናል። ፍርድ ቤቱም የተጠርጣሪዎች ጠበቆች በአቃቢ ህግ ማመልከቻ ላይ ያላቸውን አስተያየት በሚቀጥለው ቀጠሮ እንዲያቀርቡ አዟል። በዚሁ ችሎት ላይ ዛሬም ተጠርጣሪዎቹ በማረሚያ ቤቱ አስተዳደር ከፍተኛ በደል እየተፈጸመባቸው እንደሆነ ለፍርድ ቤቱ አቤት ለማለት ሞክረው እንደነበረ ጠበቆቹ ያስረዳሉ። ከሃያ ሶስት ያላነሱ ተወካዮች እንደሚወክሉ የሚናገሩት አቶ ወንድሙ ይብሳ ሁኔታውን ከደንበኞቻቸው በተነገራቸው መሰረት እንዲህ ያብራራሉ። ሁለት ሺህ ዘጠኝ መቶ ብራት ጀምሮ በፍርድ ቤት ውስጥ ባሰማ ነው አቤቱታ ምክንያት አሁንም ከጨለማ ቤት አልወጣንም። ሰላሳ ሰባት ሰዎችንን አራት በአምስት በሆነ እጅግ ጠባብ በሆነ ክፍል ውስጥ ነው ያለነው። ይህም በመሆኑ ይህ እነዚህ ችግሮች እንዲቃለልሉኝ ከቅዳሜ ጀምሮ የምግብ መብላት አድማ ሜናት ይህን እንዲታወቅልን የምልና መሰል ነገሮችን አቤቱታ አቅርቦ ይህንንም አንድም እኔ ለፍርድ ቤቱ እንዳቀርብ በሰላሳ ሰከንድ ሁሉ ጠይቄ ፍርድ ቤቱ አሁን አቤቱታ ጊዜ አይደለም ብሎ ተመልሰ አቶ መሐመድ ኑርም ተመሳሳይ ሁኔታ ገልጸው ፍርድ ቤቱ ይህን አቤቱታ በጽሁፍ እንዲያቀርቡ ትዕዛዝ መስጠቱን ተናግረዋል። አንዳንድ ተከሳሾች ዛሬ የመጀመሪያ ደረጃ የክስ መቃወሚያቸውን እንዳቀረቡም ታውቋል። የክስ መቃወሚያ ከቀረቡት መካከል የአቶ መሐመድ ኑር አብዱልከሪም ደንበኛ አቶ ቶፊቅ ፋራ መሐመድ ሲሆኑ ካቀረቧቸው መቃወሚያዎቹ ዋናዎቹ የክሱ ግልጽ አለመሆንና የተሟላ ማስረጃ ከአቃቢ ሕግ አለመቅረቡ እንደሆነ ጠበቃቸው ይናገራሉ። አብዛኞቹ ተከሳሾች ግን ወደ ክርክሩ እንሄድ እንዳሉ አቶ ወንድሙ ይብሳ ገልጸዋል። የእኔ ደንበኞች አሁን በቁጥሯቸው ያነበብኩልህ በሙሉ የመጀመሪያ የክስ መቃወሚያ ማቅረብ ስለማንፈልግ በቀጥታ ወደ እምነት ክህደት ይሄን መቃላችን እንሰጣለን አሉ። ይሄ ለሚቀጥለው ቀጠሮ እንዲሆን ነው የተባለው። የመቃወሚያ መልስ ለማቅረብ አልፈለጉም የኔ ደንበኞች ሀያ ሶስት አምስት። ለምንድን ነው የእርስዎ ደንበኞች ሊያቀርቡ ያልፈለጉት የክስ መቃወሚያ? አጠቃላይ ሂደቱ እና የእኛ በዚህ ጉዳይ ላይ የሠራነው ነገር የለም። ምስክሮችም እንደተቀነባበሩብን ጓደኞቻችን በዚህ በኛው ላይ ሊመሰክሩ እንደተዘጋጁ ስለተነገረን እና ስላወቅን የመጀመሪያ መቃወሚያ መልስ ማቅረባችን ጊዜ ከማጥፋት በቀር ምንም ውጤታ አመጣልን። ሁለተኛ ደግሞ እስካሁን ድረስ እንደምንሰማው እነሱ ያሉኝን ነው አካባቢ ህግ ላይ የምናቀርበው መቃወሚያ ሁሉም ውድቅ ስለሚሆን ጊዜ ከማጥፋት በቀር ውጤት አይኖረውም። በቀጥታ ወደዛው እንሂድ። ምክንያቱም መቃወሚያ ብናቀርብም ባናቀርብም አካቢቱ ክስ ስለማይወርቅ በዚህ ምክንያት ጊዜ ያናጠፈም ጓደኞቻችን እዛ ያለ ነው ስንታየል በልምድም የለም፣ የወደቀ የለም። የአቃቢ ስ በሁሉም በሌሎችም ጠበቆች በዚህ በኔ ያስቷቸው ይህን ምክንያት አድርገው በቀጥታ ወደ ክሱ እንድንገባ የእምነት ክደት ቃላችን እንድንሰጥ ብሎ ነው ምክንያት ያቀረቡት። ጠቅላይ አቃቢ ሕግ በዚህ የክስ መዝገብ ክስ ከመሰረተባቸው ሰላሳ ስምንት ተጠርጣሪዎች መካከል እስከ ዛሬ ፍርድ ቤት ያልቀረቡት ዶክተር ፍቅሩ ማሩ ቀርበው ክሳቸው እንደተነበበላቸው ታውቋል። አቶ መሐመድ ኑር የተመለከቱትን ለቪኦኤ አካፍለዋል። ዶክተር ፍቅሩ ማሩ ወርዶፋ ዛሬ ራሳቸው ችሎት ቀርበው አይቻቸዋለሁ። ተይዘው ቀርበው ይሁን በመልኩ እንደቀረቡ ባላውቅም ቀርበዋል። ጠበቆቻቸውም እነ አቶ ኑሩ ሰኢድ ቀርበውላቸዋል። እሳቸው እንደቀረቡም ክሱ ተነበበላቸው። ከተነበበላቸው በኋላ በጠበቆቻቸው በኩል የሚሉት ነገር ካለ ተብሎ ተጠይቆ ተቃውሞ ለማቅረብም ይሁን የእምነት ክደት ቃል ለመስጠት ይሁን ለነገጠዋት ይቀጠረልን ተብሎ ዶክተር ፍቅሩ ማሩ ብቻም በተመለከተ መዝገቡ ለነገጠዋት ተቀጥሯል። ፍርድ ቤቱ በመጨረሻ ተለዋጅ ቀጠሮ ለጥር 24 ቀን 2009 ዓ ም ሰጥቶ ተነስተዋል። አቃቢ ህግ በ38ቱ ተከሳሾች ላይ የወንጀል አድማ ስምምነት በማድረግ የሆነ ግን የግንቦት ሰባትንና የአልሸባብን የሽብር ቡድን አላማ በመቀበል በመንግስት ላይ ተጽዕኖ ለማሳደር የሀገሪቱን መሠረታዊ ፖለቲካዊ፣ ህገ መንግስታዊ፣ ኢኮኖሚያዊ ወይንም ማህበራዊ ተቋማትን ለማናጋት በማሰብ ተወስደዋል ባላቸው የተለያዩ ህገ ወጥ ድርጊቶች ከሷቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮቹ ወደ ተከታዩ የመጽሔት ርዕስ ስንሻገር የሶማሊያና ኬንያን ጉዳይ እናነሳለን። ሶማሊያ ውስጥ ግዳጅ ላይ በነበሩ የኬንያ ወታደሮች ላይ አልሻባብ ድንገተኛ አደጋ አድርሶ ቁጥራቸው የበዙ ወታደሮችን ከገደለ ዛሬ ልክ አንድ ዓመት ሞላው። በዚያች ቀን የሚወዷቸውን ላጡ ወይም የጠፉ ወገኖቻቸው ልጆቻቸውና ወንድሞቻቸው የት እንደሚገኙ ገና እየፈለጉ ላሉ ዕለቱ የተለየ ነው ይለናል መሐመድ ዩሱፍ ከናይሮቢ ባጠናቀረው ዘገባ። ሰለሞን አባተ ይዞ ቀርቧል። ጥር 7 2008 ዓ.ም የሶማሊያው የሁከትና የሽብር ቡድን አልሻባብ እዚያው ሶማሊያ ጌዶ ክፍለ ሀገር ውስጥ ኤልአዴ በሰፈረው የኬንያ የግዳጅ ሰራዊት መደብ ላይ ድንገተኛ አደጋ ጣለ። ያንን ጥቃት አልሸባብ ራሱ በቪዲዮ ቀርጾ ለፕሮፓጋንዳ ተግባሩ አውሎታል። የአጥፍቶ ጠፊ ጥቃት የሚመስል ከባድ ፍንዳታ በወታደራዊው መደብ ላይ ከደረሰ በኋላ በከባድ ሁኔታ የታጠቁ ተዋጊዎች በመደቡ ላይ ወረራ አካሂደው ሙሉ ተኩስ ከፍተውበታል። በዚያ ጥቃት ከመቶ በላይ ኬንያውያን ወታደሮችን መግደሉን አልሻባብ አስታውቋል። በእርግጥ የደረሰው ጉዳት ከዚያም በላይ መሆኑን የሚናገሩ ሌሎች ምንጮችም አሉ። የኬንያ መንግሥት ግን በዚያች ዕለት ስለተፈጸመው ሁሉም ሆነ ስለደረሰው ጉዳት ብዙም ያለው ወይም የከፈተው መረጃ አልነበረም፣ ዝምታን መርጧል። ያኔ ውኑ ታዲያ የጥቃቱ ወሬ እንደተሰማ በዜናው በብዙ የተደናገጠችው ናንሲን ጄሪ ወደ ባሏ ሞባይል ደወለች። ባለቤቷ የሚገኘው ኤልአዴ ይሁን ሌላ ቦታ አታውቅም። ስልኩ ግን አይመልስም። ከዚያ በኋላ ባለቤቷ በሌላ ጊዜ ይደውልላት በነበረ ቁጥር ላይ ደወለች። ከተገደሉት ወታደሮች አንዱ የእርሷ ባል እንደነበረ አረዳት የስልኳን ጥሪ የመለሰው ሰው። የሰማሁትን ማመናቃተኝ ትላለች ናንሲ ከአንድ ሳምንት በኋላ የሀገሯ የኬንያ ወታደራዊ መስሪያ ቤት ጠራትና የማንነት ማረጋገጫ የላብራቶሪ ምርመራ እንድታደርግ ተነገራት። ከሁለት ሳምንታት በኋላ ባለቤቷ መገደሉን በይፋ ተረዳች። አልሻባብ ሶማሊያ ውስጥ እየተንቀሳቀሰ ባለው የአፍሪካ ኅብረት የግዳጅ ኃይል አሚሶም ላይ የተነጣጠሩ ጥቃቶችን ለእርሱ በተሳኩለት ሁኔታዎች ሲፈጽም፣ ይህ የዛሬ ዓመት ጥር ሰባት የደረሰው የመጀመሪያም ብቸኛም አይደለም። ከዚያ በፊትም ጥቂት ወራት ፈቀቅ ብሎ በሰኔ 2007 ዓ ምት የሁከቱ ቡድን ማዕከላዊ ሶማሊያ ሌጎ ውስጥ በሚገኝ የአሚሶም መደብ ላይ እንዲሁ ድንገተኛ አደጋ ጥሎ 50 የብሩንዲ ወታደሮችን ገድሏል። ከሦስት ወራት በኋላ አልሻባብ በታችኛው ሸበሌ ክልል ውስጥ በሚገኘው ጃናሌ መደብ ላይ ጥቃት ከፍቶ 19 የዩጋንዳ ወታደሮችን ገድሏል። ፓትሪክ ዋቦምባ ከዛሬ ዓመቱ የኤልአዴ ጥቃት በኋላ የት እንደ ገቡ የማይታወቅ ዘመድ አዝማዶቻቸውን አሁንም እየፈለጉ ካሉ ኬንያውያን አንዱ ናቸው። ወታደሩ ልጃቸው ይኑር ይሙት አያውቁም። አቦምባ የሚናገሩት በሷሄሊ አፍ ነው። የማንነት መለያ የዘር ሐረግ ምርመራ እንዲያደርጉ ታዘው ፈጽመዋል። ወደ ቤታቸው ተመልሰው መልእክት እንዲጠብቁ ተነግሯቸው አንዳች ሳይሰሙ ይኸው ዓመታቸውን ደፈኑ። በጥቃቱ ወቅት አስራ ሁለት ወታደሮችን መያዙን አልሻባብ አስታውቋል። ከዚያ ቁጥር ግማሽ ያህል የሚሆኑትን ቡድኑ ለፕሮፓጋንዳ ጉዳይ በሚያወጣቸው ቪዲዮዎቹ ላይ እያስገባ አሳይቷቸዋል። ሄሮስ ኦአዚስ የምክር አገልግሎት ማዕከል የሚባለው ለኬንያውያን ወታደሮች ቤተሰቦች የሥነ ልቦና ድጋፍ የሚሰጠው ተቋም መስራች ኢማኩሌት ኩኩቦ ልጆቻቸውን፣ የቤተሰቦቻቸውን አባላት፣ ዘመዶቻቸውን በሶማሊያ ጦርነት ውስጥ ላጡ ሁሉ ሕይወት እጅግ እየከበደች መሆኗን ይናገራሉ። አንዳንድ ቤተሰቦች የሚገኙበት ሁኔታ በእውኑ በጣም ያሳዝናል። በጣም ተጎድተዋል። በተለይ የትና በምን ሁኔታ እንደሚገኙ እስካሁን ያልታወቀ ወታደሮች ቤተሰቦች በጣም እየተጎዱ ነው። ምክንያቱም አንዴ ልጃችን በሕይወት አለ እያሉ በተስፋ ያስባሉ፣ አንዴ የለም በሕይወት ቢኖር ኖሮ አንድ አመት ሙሉ አይጠፋም ነበር ሲሉ በሰቀቀን ይኖራሉ። ስለዚህ እንዲሁ ከተስፋ ወደ መከራና ሐዘን እየዋዠቁ ይገኛሉ። ኬንያ ወታደሮቿን ወደ ሶማሊያ ያሰማራችው አልሻባብ እዚያው ምድሯ ላይ ተከታታይ ጥቃቶችን ካደረሰ በኋላ የዛሬ ስድስት ዓመት ነበር። ኬንያ ወታደሮቿን ጠቅልላ ከሶማሊያ እስካልወጣች ግዛቷንና ወታደሮቿንም እየወጋና እያጠቃ እንደሚቀጥል አልሻባብ በየወቅቱ ሲናገር ይሰማል። በተመራጩ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የውጭ ጉዳይ ፖሊሲ የሰብአዊ መብት አያያዝ ምን አይነት ስፍራ ይኖረዋል የሚለውን ጥያቄ ሰሞኑን በመካሄድ ላይ በሚገኘው የትራምፕ ካቢኔ እጩዎች ብቃትና ተቀባይነት ግምገማ ሂደት ላይ ትኩረት የተሰጠው አጀንዳ ሆኗል። እንደ አሜሪካ ድምፁ ቢል ጋሎ ዘገባ ጥያቄው ትራምፕ በምርጫ ቅስቀሳቸው ወቅት እውን አደርጋቸዋለሁ ሲሉ ቃል የገቡባቸው አነጋጋሪ ጉዳዮች የበለጠ ጎልተው እንዲወጡ ያደርጋቸዋል ይላል። ጽዮን ግርማ ዝርዝሩን ይዛለች። ይሄ ዶናልድ ትራምፕ በምርጫ ቅስቀሳው ወቅት በተደጋጋሚ ቃል የገቡት ጉዳይ ነው። ዘይቱን መቆጣጠር ዘይቱን መቆጣጠር ዘይቱን መቆጣጠር። አሜሪካ ከኢራቅ ጋር ጦርነት ባደረገችበት ወቅት ነዳጅ አውጥታ መሸጥ ነበረባት ይላሉ ተመራጩ ፕሬዚዳንት ዶናልድ ትራምፕ። ባለፉት ጊዜያት ጦርነት ስናሸንፍ አሸናፊው የያዘውን ሁሉ ይወስዳል። የሂዩማን ራይትስ ዎች የአሜሪካ ዳይሬክተር ሳራ ሞርጋን እንደዚህ አይነት አስተያየቶች ትራምፕ በውጭ ሀገራት ላይ የሚኖራቸውን የሰብአዊ መብት አያያዝ ጥያቄ ውስጥ ይከታቸዋል ይላሉ። አንድም ሰብአዊ መብቶች የማያስጨንቁትና ግድ የማይሉት ወይም በየአደባባዩ ላይ የሚፈልገው ሊያስፈጽም የሚጠቀምባቸው መሳሪያዎቹ የሚያደርጋቸው አዲስ አስተዳደር እየመጣ መሆኑ በጣም ያሳስበናል። ለዚህም ሞርጋን እንደሚሉት የትራምፕን የራሻው ብላድሚር ፑቲንና የግብፁ አብዱልፈታህ አልሲስ ወይም እንደ ሶሪያው ባሽር አልአሳድ ካሉ አምባገነን መሪዎች ጋር ለመስራት ያላቸውን ፈቃደኝነት ይጠቁማሉ። በእርግጥ ይህ አዲስ ነገር አይደለም። አሜሪካ አንዳንድ ጊዜ የመብት ረገጣ ከሚፈጽሙ ጋር አብራ ትሰራለች። ትራምፕና ተመራጮቹ ግን እነዚህን መብት ረጋጮች ለመኮነን እንኳን ፈቃደኝነት አላሳዩም ይላሉ። ይህ ፈቃደኝነት ማጣት ደግሞ ትራምፕ የውጭ ጉዳይ አድርገው የመረጧቸው ሬክስ ቲለርሰን ግምገማ በተካሄደበት ወቅት ይበልጥ ጎልቶ ታይቷል። ቲለርሰን ፑቲን በሶሪያ ላይ ያካሄዱት ያሉት የጦርነት እንቅስቃሴ የጦር ወንጀል ነው ለማለት ፈቃደኛ አልሆኑም የፊሊፒንሱ መሪ አደገኛ እጽ ላይ በከፈቱት ጦርነት የተገደሉት በሺዎች የሚቆጠሩ ሰዎችን መኮነንም ተስኗቸዋል። ትሬልሰን አቋማቸውን እንደየወቅቱና እንደየሁኔታዎች እንደየ ታይቶ የሚወሰኑ ውሳኔዎች ናቸው በማለት ያስረዳሉ። እያንዳንዱ የውጭ ጉዳይ ፖሊሲ እንቅስቃሴ ከሰብአዊ መብቶች ጥበቃ ብቻ እንዲነሳ መጠበቅ ምክንያታዊ አይሆንም በተለይ ደግሞ የአሜሪካን መንግስት ጥያቄ ውስጥ የሚከት ከሆነ አሜሪካ ብሔራዊ ጥቅሟን በማስከበርና የምትከተላቸውን መርሆዎቿን በመጠበቅ መካከል መምረጥ አለባት። የለንደን ዩኒቨርሲቲዋ ሌስሊ በጭራሽ ይላሉ። የአሜሪካን የአጭርም ሆነ ረጅም ጊዜ ብሔራዊ ጥቅም በማስጠበቅ ረገድ የሰብአዊ መብት መርኋችን ሆኖ ሊቀርብ ይገባል። ይህ አሜሪካ አብራ ልትሰራቸው ወይም አጋር ልትሆናቸው ከምትፈልጋቸው ሀገሮች ጋር የሚኖራት ግንኙነት ውጤታማ እንዲሆን ይረዳታል። ተመራጩ ፕሬዚዳንት ዶናልድ ትራምፕ ስልጣን ሊረከቡ እየተዘጋጁ ባሉበት ወቅት የአሜሪካ ብሔራዊ ጥቅምን ማስጠበቅና የሰብአዊ መብት አያያዝ ጉዳዮችን የማቻቻል ጥያቄ ሲያስተናግዱ የመጀመሪያው ፕሬዚዳንት አይደሉም፣ የመጨረሻውም አይሆኑም። አድማጮች፣ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ዛሬ ዕለቱን ወደሚመለከተው ዘገባን እንለፍና ሌሎች ቅንብሮች እናስከትላለን። ቀደም ብለን በመግቢያው እንደ ጠቆም ነው ዛሬ ዕለቱ በዚህ በዩናይት ስቴትስ የእውቁ የሲቪል መብቶች ታጋይ የዶክተር ማርቲን ሉተር ኪንግ ጁኒየር መታሰቢያ ዕለት ነው። በአውሮፓውያን የቀን ስሌት መሰረትም በየአመቱ የጥር ወር በገባ ሶስተኛው ሰኞ አሜሪካውያን የደቡብ ዩናይት ስቴትሷን የአላባማ ክፍለ ግዛት የቀድሞ የባፕቲስት ቤተ ክርስቲያን አገልጋይ ቄስና የጥቁር መብቶች ተሟጋች ህይወትና ስራ በክብር ይዘክራሉ፣ ያስባሉ። ከኃይልና ከብጥብጥ በራቀ መንገድ የሚደረግ ሰላማዊ ትግል አራማጁ ዶክተር ኪንግ የዛሬ 48 ዓመት ሚያዝያ 4 ቀን 1968 ዓመተ ምህረት በነፍሰ ገዳይ በተተኮሰባቸው ጥይት ተመተው ከዚህ ዓለም በሞት የተለዩት ኪንግ በህይወት ቢኖሩ ኖሮ ትናንትና እሁድ 88 አመታቸው ለማክበር በበቁ ነበር። የዛሬው የዕለቱ ርዕሰ አንቀጽም በዶክተር ኪንግ መታሰቢያ ላይ የሚያተኩር ይሆናል። በዝግጅታችን መገባደጃ ላይ እናቀርበዋለን። ታዲያ እለቱን ምክንያት በማድረግ የዛሬው የምሽቱ የዘፈን ምርጫችንም እሳቸውን ታስቦ የተዘፈነ ይሆናል። አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ እናንተው የስልክ መልእክቶች ወይም የእናንተ አስተያየቶች፣ ዛሬ የስልክ አይደለም አስተያየቶች ክፍለ ጊዜ እናልፋለን። በኢሜይል የተላከ አስተያየትና ሀሳብ ነው ያለን። አዲሱና አሉላ አሉላ እዚሁ አጠገብ ይሆናል። በአዲስ አበባ ስለተካሄደው የሃይማኖት ተቋማት ጉባኤ ከመጋቢ ዘሪሁን ደጉ ጋር ያደረጋችሁትን ቃለ መጠይቅ ተከታተልኩ። መጋቢ ዘሪሁን ደጉ ቀደም ብሎ የችግር የችግሩ ምንጮች ብለው የዘረዘሯቸውን እስክንድር ዘጋቢያችንም ማለታቸው ነው። ከአዲስ አበባ ሲዘግብም ሰምቻለሁ። የችግሩ መንስኤዎች ብለው ያቀረቧቸው ጉዳዮች የዋናው ችግር ምልክቶች ብቻ ናቸው። ችግሩን ከስር መሰረቱ ካላወቁ መፍትሄ ከቶ እንዴት ነው የሚገኘው? ይሉና ይንደረደራሉ። አቶ ተሹ ቢራቱ በኢሜል ባደረሱን ጽሁፋቸው የችግሩ ስረ መሰረትም ይህ ነው ይላሉ። ዛሬ የሚገደሉትና የሚያስገድሉት የመንግሥት ባለሥልጣናት ከስልጣን ቢወርዱ የመሠረቱት በዘር የሚመራ አድሏዊና አፋኝ ስርዓት እስካለ ድረስ ችግሩ ይቀጥላል ወይንም መልኩንና ሰዎችን እየቀያየረ በድጋሚ ይመጣል። ስርዓቱ የስርዓቱን መሰሪና በጥላቻ ላይ የተመሰረተ ተልዕኮ ለመፈጸም ሲባል የረቀቀ መዋቅር ተዘጋጅቶለታል። ስርዓቱን እንዳይውድቅ ደግፈው የያዙ የተሳሰሩና እርስ በርሳቸው የሚደጋገፉ ብዙ ምሰሶዎች አሉም ሲሉ ጠንከራ አድርገው ይተቻሉ አቶ ተሹ። ስርዓቱን ቀጥ አድርገው የያዙት እያደሱና እየጠገኑ ያቆሙት የሚከተሉት ዋልታዎች ናቸው ሲሉም በአምስት ዘርፎች የከፈሏቸውን እነኝህን ትችቶች ያዘሉ ጭብጦች ይዘረዝራሉ። በዘርና በቋንቋ ከፋፋይ መርህ፣ አፋኝ ጦርና የስለላ ድርጅት፣ በፖለቲካ ድርጅቱ ቁጥጥር ስር ያለ ምጣኔ ሀብትና የእምነት ተቋማት ይላሉ። ተቃዋሚዎችን የሚያጠፉ የስሙላ የፍትህና የምርጫ ድርጅቶች፣ አማራጭ ሀሳብ የሚዘጋና ጥላቻ የሚነዛ የመገናኛ ብዙኃን መዋቅር ይላሉ አቶ ተሹ። በእያንዳንዳቸው ርዕስም በሰጧቸው ሀሳቦች በርከት ያሉ ዝርዝሮችን አቅርበዋል። ለሰዓት ስንል ግን ርዕሶቹን ብቻ ማቅረብ መርጠናል። እነኚህ እርስ በርስ የሚደጋግፉና የተሳሰሩ ምሰሶዎች እና ምሰሶዎቹ የቆሙለት መሰሪ ተልእኮ፣ መዋቅሩና ስርዓቱን የሚመሩትና የሚያገለግሉት ሰዎች በአንድ ተዋህደ ነው አሁን የደረስንበት ችግር የተፈጠረው ወይም ይህን ችግር የፈጠሩት። ለዚህም ነው ችግሩ ስርአታዊ ወይም እንግሊዝኛ ቃል ይጠቀማሉ ሲስተሚክ ነው፣ ወይም ችግሩ የችግሩ መዘዝ ስርዓቱ ነው የምንለው ይላሉ አቶ ተሾ። ይቀጥሉ እናም ስለዚህ በአሁኑ ሰዓት በሀገራችን ያለው አደገኛ ሁኔታ የትግራይ ሕዝብ ነጻ አውጪ ድርጅት ማኒፌስቶ እንደሚገልጸው ወያኔዎች በደደቢት የጀመሩት በይበልጥ በአማራ ላይ ባላቸው ጥላቻ ላይ የተመረኮዘ በልዩ ተንኮል የተዘጋጀ ከፋፋይ አድሏዊና አፋኝ ስርዓት ነው ብለው ይቀጥላሉ አቶ ተሹ። አሁን ያለው ችግር በተወሰኑ ግለሰቦች ብቻ የተፈጠረ ወይም በተናጠል የሚታይ አይደለም። በሀገራችን ያለው ችግር ይህ ስርዓት እስካለ ድረስ ይቀጥላል። የችግሩ መዘዝ በእንግሊዝኛ ሩት ኮዝ ብለው አስቀምጠውታል። ይህ ወያኔ የፈጠረው ስርዓት ነው። ተሹ ቢራቱ ባላለሁ ብለዋል። አድማጫችን ሌላው ሁለተኛ ኢሜይል ተመሳሳይ ርዕስ ላይ ያተኮረ ነው። ባርዬ የሚል ስም ነው ለራሳቸው የሰጡት ይሁነኝ ከአዲስ አበባ ለአሜሪካ ድምፅ የአማርኛው ዝግጅት ክፍል አስተያየት የመምረጥ የማስተናገድም ችግር ቢኖርባችሁም፣ እኔ ግን ሀሳቤን ልግለጽ ሲሉ ይቀጥላሉ ይሁነኝ ባሳለፍነው ሳምንት የተካሄደውን የሃይማኖት ተቋማት ጉባኤ በተመለከተ ከዋና ጸሐፊው መጋቤ ዘሪሁን ጋር ያደረጋችሁት ቆይታ ተከታተልኩ። እንዳለመታደል ሆኖም የሃይማኖት ተቋሞቻችንም ሙሉ በሙሉ በገዢው ፓርቲ እግር ስር በመሆናቸው ከልብ ያሳዝናል። ስለዚህ ደግሞ ብዙ ነገር ማለት ቢቻልም ቢያንስ ግን በውይይቱ መጋቢ የሰጡት መልስና የተጋበዙት እንግዶች ግልጽ ማሳያ ናቸው። የአገር ሽማግሌዎች፣ ምሁር፣ የሰብአዊ መብት ተሟጋች፣ ታዋቂ ሰዎች ባልጠፉበት ሀገር ካሳና ደመቀን ጉባኤ ከፋችና ዘጊ ማድረግ የተቋማቱን ገለልተኝነት አፈር ያበላዋል፣ ሲሉም ጠንከር አድርገው ይተቻሉ። ከልቤን ያዘንኩት ሃይማኖተኛ የምንላቸው ሰዎች እንኳን በራሳቸው የማይቆሙ መሆናቸው ሲሉ ይህች አገር እንዴት ታሳዝናለች! ሲሉም ይሁነኝ ይቋጫሉ። የኢሜይል መልእክታቸውን Thank አስተያየታችሁን የላካችሁልንን አድማጮቻችንን እናመሰግናለን። በድምፅ የላካችሁልን አድማጮች ደግሞ ያደረሳችሁንን አስተያየቶች ወደ ኋላ ላይ እናሰማለን። ወደሚቀጥሉት ዝግጅቶቻችን ልናልፍ ነው። ወደ ለዚህ ክፍል ቀዳሚ ወደ ሆነው ዝግጅት ነው የምናልፈው። በሪዮ ኦሎምፒክ የማራቶኑ ሩጫ ውድድር የብር ሜዳሊያ ተሸላሚው ኢትዮጵያዊ አትሌት ፈይሳ ሌሊሳ በትላንቱ የሂውስተን ግማሽ ማራቶን ሁለተኛ ሆነ፣ አስራ ሰባተኛው አፍሪካ እግር ኳስ ዋንጫ ውድድር ሶስተኛ ቀኑን የያዘ የሁለተኛው አጋማሽ ሳምንታዊ ቅዳሜ ቅንብር ከሚዳስሳቸው ዋና ዋና የሳምንቱ የስፖርት ርዕሶች ውስጥ ናቸው። እነዚህ አሁን ዝግጅቱ ስፖርት አዘጋጅና አቅራቢው ሰለሞን ክፍሌ ነው። ስፖርት እንደምናምሽታችሁልኛል። የተከበራችው አድማጮች፣ በወልዲያ ዘመናዊ ስታዲየም ተመረቀ። የ2017 የአፍሪቃ እግር ኳስ ዋንጫ ውድድር በጋቦን አስተናጋጅነት ተጀመረ። የካፍ ሥራ አስፈጻሚ አባላት ምርጫ እየተካሄደ ነው። ከጋቦን ፍቅሩ ኪዳኔን በአትሌቲክስ ሩጫ ውድድር ደግሞ ፈይሳ ሌሊሳ ያሸነፈበትን የሂውስተን ቴክሳስ ግማሽ ማራቶን ዜናም ይዣለሁ። ባጭሩ 11ኛውን ሳምንት የኢትዮጵያ ፕሪምየር ሊግ ግጥሚያዎች እናያለን። አብራችሁን ቆዩ። በቅድሚያ ስለ ወልዲያው ስታዲየም መመረቅ ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይሆናል የምወስዳችሁ መቀጠል ትችላለህ ገዛኸኝ አመሰግናለሁ ሰለሞን ከአዲስ አበባ በአምስት መቶ ሀያ ኪሎ ሜትር ርቀት ላይ በምትገኘው የሰሜን ወሎዋ ወልዲያ ከተማ ላይ ዘመናዊና አለም አቀፍ ደረጃውን የጠበቀ ሁለገብ ስታዲየም ከትናንት በስቲያ ቅዳሜ ተመርቆ ስራው ጀምሯል። በአምስት መቶ ስልሳ ሰባት ሚሊዮን ብር በሼህ ሙሐመድ ሁሴን አላሙዲን ሙሉ ወጪ የተሸፈነለት ዘመናዊ ስታዲየም ኢትዮጵያ ውስጥ ከተገነቡት ሁሉ የመጀመሪያው ዘመናዊ ስታዲየም ነው። ከትናንት በስቲያ ስታዲየሙ ሲመረት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ምክትላቸው እንዲሁም ሼህ ሙሐመድ አላሙዲንና ና ሌሎች ከፍተኛ የመንግስት ባለስልጣናት እና ታዋቂ ሰዎች በስነ ስርአቱ ላይ ተገኝተዋል። በወርቀው ባደጉበት በመቻሪ ሜዳ እንዲሁም ዘመናዊ ታላቅ ስቴዲየም አሰርተው ለህዝቡ በባበርከቶ በመንግስትና በራሴ ስም አመሰግኖታለሁ ሲሉ ጠቅላይ ሚኒስትሩ ሼህ መሐመድ አላሙዲን በንግግራቸው አወድሰዋቸዋል። ባለሀብቱ ሼህ መሐመድ በበኩላቸው ይህችን አገር በልማቷ የበለጸገች ለማድረግ የሁሉም ዜጎች መተባበር አስፈላጊ መሆኑን ተናግረዋል። በ177 ሺህ ካሬ ሜትር ላይ ያረፈው ዘመናዊ ስቴዲየም መሐመድ ሁሴን አላሙዲን ስቴዲየም በሚል ተሰይሟል። የእግር፣ የእጅ፣ የቅርጫት ኳስና የመዋኛ ገንዳዎችም አሉት። የመሮጫ መምና ሌሎችን መወዳደሪያዎችን ያካተተው ስቴዲየም ከሀያ ስድስት ሺህ በላይ ተመልካች መቀመጫ ወንበርም ተገጥሞለታል። የፀሐይና ዝናብ መከላከያም ተሸፍኗል። አስር በሮች እና ሶስት ቤት መቁረጫዎች አሉት። ለአፍሪካ እግር ኳስ ዋንጫ በቀጥታ ወደ አስተናጋጇ ጋቦን ይሆናል የምናመራው። በመክፈቻው ዕለት ቅዳሜ የምድቦቹ ጋቦንና ጊኒ ቢሳኦ እኩል አንድ ለአንድ ተለያይተዋል። ለጀርመኑ ቦርሺያ ዶርትሙንድ በአጥቂው መስመር ተሰላፊ ፒየር ኤመሪክ ኦባሜያንግ ለጋቦን ብሔራዊ ቡድን ቀድሞ ቢያገባም አሸንፈው መውጣት አልቻሉም። ጊኒቢሳው ባለቀ ሰዓት አግብቶ እኩል ተለያይተዋል። ጋቦን ከነገ በስቲያ ረቡዕ ከቡርኪና ፋሶ ከዚያም ከካሜሩን ጋር ትጫወታለች። በዕለቱ ማለት ቅዳሜ ሌሎቹ የዚሁ የኤ ምድብ ተጋጣሚዎች ካሜሩንና ቡርኪና ፋሶ በተመሳሳይ እኩል አንድ ለአንድ ተለያይተዋል። ትናንት እሁድ የቢ ምድቦቹ ተጫውተዋል። አልጄሪያና ዚምባብዌ ሁለት ለሁለት በተለያዩበት ግጥሚያ ሪያድ ማህሬዝ ለአልጄሪያ ሁለቱንም ጎሎች አግብቷል። ሪያድ ለእንግሊዙ ሌስተር ቡድን የክንፍ ተጫዋች ነው። ሴኔጋል ግን ቱኒዚያን ሁለት ለዜሮ አሳፍራለች። የስታዲየም ታዳሚውም ድምፁን ከፍ አድርጎ ድጋፉን ሰጥቷታል። ሳዲዮ ማኔ በፍጹም ቅጣት ምት የከፈተው የቱኒዚያ በር እንደተከፈተ ቆይቶ በካራ ሞጂ ሁለተኛ ጎል ታክሎበት አብቅቷል። ቱኒዚያ ያለቀላቸው ግቦችን መጠቀም ሳትችል ቀርታለች። በሲ ምድብ ውስጥ አይቮሪኮስት፣ የኮንጎ ዲሞክራቲክ ሪፑብሊክ፣ ሞሮኮና ቶጎ ይገኛሉ። አይቮሪኮስት ከዚህ ቀደም ሁለቴ ማለትም በ1992 እና 2015 ዋንጫውን አንስታለች። የወቅቱ ሻምፒዮኖች ዝሆኖቹ በመባል የሚጠራሉ ለዘንድሮ ዋንጫ ያለፉት ግን በጥሩ ውጤት አይደለም። የቀድሞ ኮከብ ተጫዋቾቹ ያያና ኮሎቱሬ፣ ዲዲር ዞኮራና ዲዲር ሮግባ በሌሉበት ሁኔታ ቲሙ ዋንጫ ያገኛል ብሎ መጠበቅ ይከብዳል። በዚህ ላይ ሞሮኮና ኮንጎም የሚተኙለት አይሆኑም። የሲ ምድቦች ዛሬ ይፋለማሉ። ውጤቱን በነገው ዘገባዬ ይዤ ይመለሳለሁ። በዲ ምድብ ጠንካሮቹ የጋና ግብፅ፣ ዩጋንዳና ማሊ ቲሞች ይገኛሉ። ብላክ ስታርስ ተቋቁሮቹ ከዋክብት ይሰኛሉ የጋና ተጫዋቾች በቅጽል ስማቸው፣ አራት ጊዜ ዋንጫ ወስደዋል ከዚህ ቀደም በ63 65 78ና 82 ዓ ም አሁን ለጋቦን ፍጻሜ ያለፉትን በኩራት ነው። ከስድስቱ አራቱን ግጥሚያቸውን አሸንፈዋል ከሞዛምቢክና ሩዋንዳ ጋር ብቻ አቻ ተለያይተው ቲሙ በአብዛኛው የሚተማመነው ለእንግሊዙ ዌስትሃም በሚጫወተው ቁልፍ አጥቂ አንድሬ ዴዴ አየው ነው። ማን ያውቃል? አየው ጋና ለሰላሳ 30 ዓመታት የተጠማችውን ዋንጫ ሊያስገኝ ይችል ይሆናል። አድማጮቼ እዚያው ጋቦንን ቆይና በሥራ ጉዳይ በስፍራው የሚገኙትን የአፍሪካ ስፖርት መሪዎች አማካሪ አቶ ፍቅሩ ኪዳኔ ላምጣ። የአፍሪካ ፉትቦል ኮንፌዴሬሽን ስልሳኛውን ዓመት የሚያከብረው አዲስ አበባ ይሆናል ይላሉ። የአፍሪካ ፉትቦል ኮንፌዴሬሽን ኮሚቴ አዲስ አበባ የሚደረው ጠቅላላ ጉባኤ ስብሰባ ፕሮግራሙን አጠናቋል። የአፍሪካ ፉትቦል ኮንፌዴሬሽን ጠቅላላ ጉባኤ ለአፍሪካ አንድነት ድርጅት ይካሄዳል። ለስልሳኛውን አመት ስለሚያከብር በዓሉን የሚያከብረው ሸራቶን ሆቴል ይሆናል። በዚህም አጋጣሚ የአፍሪካ ኮንፌዴሬሽን ስራ አስፈጻሚ ኮሚቴ የ ቅዱስ ጊዮርጊስ ክለብ ሰማንያኛ አመቱ የሚያከብረውን ቡድሮቱ ላይ ያሰራውን የፉትቦል አካዴሚ ጠቅላላ የተማስጋጅ ኮሚቴን ስብሰባ የሚመጡት መልክተኞች በሙሉ ሄደው ይመርቃ ነው። ኢትዮጵያ ይህ ጠቅላላ ጉባኤ በደንብ እንዲሳካ ልዩ ልዩ ድርጅቶች በአንድ በስፖርት ሚኒስትሩ ስር እየተዘጋጁ ነው። ይህ ስብሰባ ብዙ አይነት ምርጫዎች ያካሄዳል። በመጀመሪያ ለአፍሪካ ሶሎ ኮንፌዴሬሽን ስራ አስኪያሪች ኮሚቴ ፕሬዚዳንትነት አሁን በስልጣን ያለው ኢሳ ሀይላቱ ካሜሩን እንደገና ይቀርባሉ። የማዳጋስካሩ ተወላጅ አህመድ በተወዳዳሪነት ይቀርባል። ከነሱ ሌላ ምስራቅ አፍሪካ በኩል አንድ ቦታ ይኖራል። ማግዲ የሚባል የሱዳን ተወላጅ ስራውን ጨርሶ አራት አመቱን ጨርሶ እንደገና ቀርቧል። ከሱ ጋር ወረደ አቶ ጆነጌን ባሻ ፕሬዚዳንት፣ የኡጋንዳ ፉትቦል ፌዴሬሽን ፕሬዚዳንት እና ሶስቱ ይወራደ ለሌላው ስራ አስኪያጅ ኮሚቴ ስፍራዎች በየዞኑ አንዳንድ ስለሚወጡ በአሁን በስራ አስኪያጅ ኮሚቴው ሲያገለግሉ የነበሩት የማሊው ተወላጅ የአማዱ ዲያኪቴ፣ የቤሊን ተወላጅ ናንዛ ሚሻራሁ እንደገና ለውድድር ይቀርባሉ። ከነሱ እነሱን የሚወዳደሩ ደግሞ ሌሎች አሉ። ከላይቤሪያና ከናይጄሪያ በታክሲ ወረደ እንደሆነ ደቡብ አፍሪካ ሰፈር ሞላው የደቡብ አፍሪካ ፉትቦል ፌዴሬሽን ተጠሪ፣ ሴሽል ተጠሪ አሁን የአፍሪካ ኮንፌዴሬሽን አንደኛ ምክትል ፕሬዚደንት እንደገና ለማገልገል ይወዳደራሉ። በፊፋ በኩል አዲሱ ሕግ ከጸደቀ በኋላ አፍሪካ ሰባት ቦታ አግኝታለች። ከሰባት ውስጥ አንዱ ያው የኮንፌዴሬሽኑ ፕሬዚደንት የፊፋ ምክትል ፕሬዚደንት ይሆናል። የአንድ ሴት ስፍራ አለ። ስለዚህ አምስት ስፍራዎች ይቀራሉ። አምስቱ ስፍራዎች የሚወዳደሩት የቱኒዚያና የግብፅ ተወላጆች፣ የኮንጎ ዴሞክራቲክ ሪፐብሊክና የአይቨሪ ኮስት ለፈረንሳይ ተናጋሪ፣ በእንግሊዝ ተናጋሪ የጋና ፉትቦል ፌዴሬሽን ፕሬዚዳንት እና የታንዛኒያ ተጠሪ እንደዚሁም ካንሻ የዛምቢያው የታወቁት ተጫዋች፣ የደቡብ አፍሪካ ፉትቦል ፌዴሬሽን ፕሬዚዳንት ዳኒጆ፣ እነ ሁሉ ለፊፋው ስፍራ ይወዳደራሉ እና ይሄ ሁሉም ምርጫ የሚካሄደው አዲስ አበባ ላይ ነው። ከዚህ በቀር የአፍሪካ ፉትቦል ኮንፌዴሬሽን ስልሳኛውን ዓመቱን የሚያከብረው እዛው አዲስ አበባ ይሆናል። አመሰግናለሁ። አቶ ፍቅሩ ኪዳኔ የአፍሪካ ስፖርት መሪዎች አማካሪ ከጋቦን። በአትሌቲክሱ ስፖርት ሩጫ ውድድር በትላንቱ የሂውስተን ቴክሳስ ግማሽ ማራቶን ኢትዮጵያዊው ፈይሳ ሌሊሳ በሁለተኝነት ገብቷል። አንደኛው ኬንያዊው ሊዮናርድ ኮሪር ሆኗል። ለማብቃት 500 ሜትር ሲቀራቸው ፈይሳ የተቆጣጠረ መስሎ ታይቶት ነበር። ማብቂያው ላይ በኮሪር እንዴትና ለምን እንደተቀደመ ለጋዜጠኞች አብራርቷል። አሪዞና ላይ የተለማመድኩት በቀዝቃዛ አየር ነበር። ወዲህ ወደ ቴክሳስ ሂውስተን ስመጣ ግን አየሩ ሞቆ ጠበቀኝ። አየሩ በውድድር ላይ ጫና አሳድሯል ለማለት እችላለሁ። ምክንያቱም እኔ ወደ ሂውስተን የመጣሁት የግል ፍጥነቴን ለማሻሻል ነበር። በመጨረሻም አሸንፋለሁ ብዬ ስተማመን ድንገት ሳላስብ ነው ኮሪር ቀድሞኝ ያለፈው። በሁለተኝነት በመጨረሴ ግን አልከፋኝም፣ ደስተኛ ነኝ። በሙሉ ማራቶንም አሸናፊው ኬንያዊ ነው፣ ዶሚኒክ ኦንዶሮ ይባላል። የሴቶቹን ኢትዮጵያዊቷ መስከረም አሰፋ ድል ተቀዳጅታለች። በሌላ የሩጫ ስፖርት ዜና ለባህሬን የሚሮጠው ኢትዮጵያዊው አወቀ አያሌው በ35ተኛው የስፔኑ ዓለም አቀፍ ሀገር አቋራጭ ሩጫ ውድድር አሸንፏል። 31 ደቂቃ ከ36 ሴኮንድ ነው ጊዜው። ኤርትራዊው ተክለ ማርያም መድህን ሁለተኛ ታፈሰ ሰቦቃ ከኢትዮጵያ ሶስተኛ። በሴቶቹ ያሸነፈችው ሰንበሬ ተፈሪ ናት። ስምንቱን ኪሎ ሜትር በ25 ደቂቃ ከ52 ልፈዋለች። ሩት ጀቤት ከብሪታንያ ሁለተኛ፣ ኢኔስ ሞንቴሮ ከፖርቹጋል ሦስተኛ። በፈረንሳዩ የ9 ኪሎ ሜትር አገር አቋራጭ ሩጫው ውድድር ደግሞ ኢትዮጵያዊው ጌታነ ታምሬ ቀድሞ ገብቷል። ሱዛን ኪፕሳን ከኬንያ የሴቶቹን አሸንፋለች። ሩጫው ይኸው ነው። በመጨረሻም የኢትዮጵያ እግር ኳስ ፕሪሚየር ሊግ አስራ አንደኛ ሳምንት ግጥሚያዎችና ውጤቶቻቸውን በአጭር ባጭሩ አይተን ይሆናል የምንሰናበተው። ገዛኝ ጽዮን መስቀል ከአዲስ አበባ አስራ አንደኛ ሳምንት የኢትዮጵያ ፕሪሚየር ሊግ በአዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ በተደረጉ ግጥሚያዎች ሰባት ጎል ብቻ ተመዝግቦባቸዋል። ከትናንት በስቲያ ቅዳሜ፣ በአዲስ አበባ ስቴዲየም ኢትዮጵያ ንግድ ባንክ አዳማ ከነማን ሁለት ለባዶ ባሸነፈበት ጨዋታ ፒተር ንዋንኬና ፍቅረ ኢየሱስ ተክለ ብርሃን ለንግድ ባንክ ጎሎቹን አስመዝግበዋል ላለፉት ሁለት ሳምንታት መሪነቱን ይዞ የነበረ አዳማ ከነማ መሸነፉ ወደ ሁለተኝነት ዝቅ እንዲል ሲያደርገው አሸናፊው ንግድ ባንክ ደረጃውን ሊያሻሽል ችሏል ቀጥሎ የተጫወቱት አዲስ አበባ ከነማና ሲዳማ ቡና ሲሆኑ በሲዳማ ቡና እንደ ልማዱ አሸናፊነት ተጠናቷል ትናንት በአዲስ አበባ ስታዲየም ኢትዮጵያ ኤሌክትሪክ ወላይታ ዲቻን ሁለት ለአንድ በመርታት ከነበረበት የወራጅ አደጋ የተላቀቅበት አጋጣሚ ሆኖለታል። ወደፊት ጠንክሮ በመስራት ውጤታማነቱን ካላስ ቀጠለ በስተቀር ኤሌክትሪክ ትናንት ያገኘው ድል ብቻውን ወደነበረበት ወራጅ ቀጠና ላለመመለሱ ዋስትና አይሆንለትም። ኢትዮጵያ ቡና ወደ ጅማ ተጉዞ ከጅማ አባቡና ጋር ያደረገውን ጨዋታ አንድ ለባዶ በመርታት ከሜዳው ውጭ ድል ቀንቶት ተመልሷል። ደደቢት ከመከላከያ አዲስ አበባ ላይ ያለ ግብ ባዶ ለባዶ የተለያዩትን ጨምሮ በሌሎችም የክልል ከተሞች የተደረጉት ሶስት ግጥሚያዎች ያለ ግብ የተጠናቀቁ በጎል ድርቅ የተመቱ ናቸው። ቅዱስ ጊዮርጊስ እና አዳማ ከነማ በኩል ሀያ አንድ ነጥብ በጎል ተበላልጦ ጊዮርጊስ ቀዳሚ፣ የአዳማ ከነማ ደግሞ ተከታይ ሆነ ፕሪሚየር ሊጉን ይመራሉ። በደቢት በሀያ ፋሲል ከነማ አንድ ተስተካካይ ጨዋታ ያለው በአስራ ዘጠኝ ነጥብ ሶስተኛ እና አራተኛ ናቸው። ጌታነህ ከበደም ከደደቢት ተከታዮቹን በእጥፍ ርቆ በአስር ጎል ኮከብ ጎል አስቆጣሪነቱን አጠናክሮ ቀጥሏል። ይኸው በእኔ በኩል ያለው አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ሰለሞን ክፍሌንና የአዲስ አበባውን የስፖርት ዘጋቢያችንን ገዛኸኝ ጽዮን መስቀልን እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን አፍሪቃ ነክ ርዕሶች በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ጉዳዮች ረዳት ሚኒስትር አምባሳደር ሊንዳ ቶማስ ግሪንፊልድ የዩናይትድ ስቴትስና የአፍሪካ ግንኙነት የኦባማ ፕሬዝደንትነት በሚል ርዕስ የጻፉት መጽሐፍ ባለፈው አርብ ማታ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ በተደረገ ስነ ስርዓት ተመርቋል። መጽሐፉ ከሶስት መቶ ገጾች በላይ ያሉት ሲሆን የኦባማ አስተዳደር ከሰሃራ በመለስ የአፍሪካ ሀገሮች ባለው ስትራቴጂ ላይ የተመሰረተ ነው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሀዬ በሥነ ስርዓቱ ላይ ተገኝታ ያጠናቀረችው ዘገባ ዝርዝሩን ይዟል። የመጽሐፉን ምረቃ ስነ ስርዓት ያዘጋጁት የአፍሪካ ሶሳይቲ እና አሚፕ ኒውስ የተባለው ስለ ዩናይትድ ስቴትስ እና አፍሪካ ግንኙነት ጽሑፎች የሚያወጣ ድርጅት ሲሆኑ ስነ ስርዓቱ የተደረገው ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ነው። የኢትዮጵያ አምባሳደር ግርማ ብሩ የምረቃውን ስነ ስርዓት አጠር ባለ ንግግር ከፍተዋል። የኢትዮጵያ ኤምባሲ ሰራተኞች እና እኔ ራሴ ከዛሬው የመጻ ምረቃ ስነ ስርዓት ጋር በመገናኘታችን ክብር ይሰማናል። ዩናይትድ ስቴትስ በፕሬዝደንት ኦባማ አመራር በኩል ለአፍሪካ ባደረገችው መልካም ነገር ኢትዮጵያ በጣም ትኮራበታለች፣ እጅግም ደስተኛ ነች። በዚህ በጣም አጭር በሆነው ንግግር በድጋሚ እንኳን ደህና መጣችሁ እላለሁ። በምሽቱ ስነ ስርዓት እንድትደሰቱም እመኛለሁ። ሊንዳ ቶማስ ግሪንፊልድ ንግግራቸውን ሲጀምሩ ይህ ለእኔ ልዩ ቀን ነው ብለዋል። ይህ ለእኔ እጅግ ልዩ ቀን ነው፣ ምክንያቱም የአፍሪካ ጉዳይ ረዳት ሚኒስትር እንደ መሆኔ መጠን አፍሪካን ከሚወዱት ሰዎች መሀል ከመሆን በላይ ሊያስደስተኝ የሚችል ነገር የለምና። አሁን እዚህ የማያችሁ ሰዎች ብዙዎቻችሁ በሌሎች የአፍሪካ ጉዳዮችም የማትለዩ የአፍሪካ ወዳጆች ናችሁ። ሁላችሁንም ስለምንወዳት አህጉር ልዩ ስሜት ያላችሁ ናችሁ። ሊንዳ ቶማስ ግሪንፊልድ ባለፉት ስምንት አመታት ውስጥ የነበረውን የአፍሪቃና የዩናይትድ ስቴትስ ግንኙነት መለስ ብለን ስንመለከት ብዙ የምንኮራባቸው ነገሮች ተፈጽመዋል ብለዋል። አፍሪቃ ብዙ መነገር ያለባቸው መልካም ነገሮች አሏት ይሁንና ብዙውን ጊዜ ጥሩውን ነገር ችላ ብለን በአሉታዊው ላይ እናተኩራለን ሲሉም አስገንዝበዋል። አፍሪካን በሚመለከት ስራዬ በየቀኑ ብዙ ተግዳሮቶች የሚገጥሙኝ ቢሆኑም፣ ዛሬ ግን ለየት ያለውን ገጽታ ላቀርብላችሁ እፈልጋለሁ ብለዋል ግሪንፊልድ። ባለፉት ስምንት ዓመታት ውስጥ ስለታዩት መልካም ዜናዎችና ስለተገኙት ስኬቶች ልነግራችሁ እፈልጋለሁ። የተገኙት ስኬቶች በጣም ብዙ ከመሆናቸው የተነሳ ለመቁጠር ያዳግታል። ስለ ዋና ዋናዎቹ ስኬቶች በምናገርበት በአሁኑ ወቅት ያልጠቀስኳቸው ብዙ ነገሮች መጽሐፍ ውስጥ የሰፈሩ መሆናቸውን ልነግራችሁ ወዳለሁ። የኦባማ ውርስ ይሆናል ብዬ በማምነው ነገር ሊጀምር ብለዋል ግሪንፊልድ ታላቅ ስኬት ነው ብዬ በማምንበት የኦባማ ውርስ ሲሆናል በምለው ስኬት ልጀምር ሰዎች በዚህ ላይ ከእኔ ጋር አይስማሙም እኔ ግን እንደዛ ነው የማየው እሱም ፕሬዚዳንት ኦባማ ያፈለቁት የወጣት አፍሪካውያን መሪዎች እቅድ ይመስለኛል። እቅዱ ትልቅ ስኬት ነው ያገኘው። እናም ከኦባማ ዋና ዋና ውርሶች አንዱ ይሆናል የሚል እምነት አለኝ። በአጽሮት አጠራሩ ያሊ የተባለው እቅድ ወጣት አፍሪካውያን በከፍተኛ ትምህርትና በሙያ ስልጠና እየካነ ነው። ሊንዳ ቶማስ ግሪንፊልድ አያይዘውም ያሊ ድንበሮችን እየሰረዘ ነው ብለዋል። ያሊ ድንበሮችን እየሰረዘ ነው። ወጣቶችን በመላ የአፍሪካ አህጉር እያገናኘ ነው። ባለፈው ሳምንት ጋና በነበርኩበት ወቅት ከሌሎች በፕሮግራሙ ከታቀፉ ወጣቶች ጋር ለመገናኘት ከዛምቢያ ወደ ጋና በአውሮፕላን ይጓዙ የነበሩ ወጣት መሪዎችን አገኘው። ከማዳጋስካር ከመጡ የያሌ ወጣቶች ጋር እንደተገናኙም ነግረውኛል። ይህ ፕሮግራም ባይኖር ኖሮ እነዚህ ወጣቶች ሊገናኙ አይችሉም ነበር። ተመሳሳይ አመለካከት፣ ፍላጎትና ስሜት እንዳላቸው ሊያውቁ አይችሉም ነበር። ይህ ፕሮግራም ትልቅ ለውጥ አምጥቷል። በሶስት ዓመታት ውስጥ ከ2500 ወጣቶች በላይ ወደ ዩናይትድ ስቴትስ አምጥተናል። አሁን ደግሞ በፕሮግራሙ መሰረት በመጪው በጋወር ላይ አንድ ሺህ የሚሆኑ ወጣት መሪዎችን ወደ ዩናይትድ ስቴትስ ለማስመጣት ባለው እቅድ ከ62 ሺህ በላይ የሚሆኑ ማመልከቻዎች ቀርበው እየተመለከቷቸው እንደሆነ ሊንዳ ግሪንፊልድ ጠቁመዋል። ወደዚህ ፕሮግራም ለመግባት ሃርቫርድና የል ዩኒቨርሲቲዎች ከመግባት የከበደ ነው ብለዋል ግሪንፊልድ። እያንዳንዳቸው ለውጥ ለማምጣት የሚፈልጉ ወጣቶች ናቸው። ስልሳ ሁለት ሺዎችን ሁሉ ማስመጣት ብችል ኖሮ አስመጣቸው ነበር። አፍሪካ በሄድኩ ቁጥር እነዚህን ወጣት መሪዎችን አገኛለሁ። የአገሪቱ ለውጥ አንቀሳቃሽ ሞተር እንደሚሆኑም ይታየኛል ሲሉም አስረድተዋል። የአፍሪካ ወጣት መሪዎች ፕሮግራም ጉዳይ አንደኛው የኦባማ እቅድ ስኬት አድርገው ያስቀመጡበት ምክንያት ምን እንደሆነ ሊንዳ ግሪንፊልድ ያስረዳሉ። ያሊን አንደኛው ያደረኩበት ምክንያት ፕሬዝዳንት ኦባማ ካቻምና ኢትዮጵያን በጎበኙበት ወቅት ያሉት ነገር ስላለ ነው። አፍሪካ የተደቀነባት ዋና ስራ እድል መፍጠር ነው። ለወደፊቱ ትውልድ እድል መፍጠር። ይህ የፕሬዝዳንት ኦባማ ቃል ነው። ያሊ ታዲያ ይህን እድል የመገንባት ዋና አካል ነውና፣ ሊንዳ ግሪንፊልድ ቀጥለውም አፍሪካውያኑ ወጣቶች የሚፈልጉት ዲሞክራሲ እንደሆነ ግልጽ በማድረጋቸው ዲሞክራሲ ሊጠናከር የሚችልበት እድልም እየፈጠርን ነው ሲሉ አስገንዝበዋል። አድማጮች አምባሳደር ሊንዳ ቶማስ ግሪንፊልድ የዩናይትድ ስቴትስና የአፍሪቃ ግንኙነትን በሚመለከት ስለ ጻፉት መጽሐፍ የተቀናበረው ዝግጅት አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዛሬ ዕለቱ በመላዋ ዩናይትድ ስቴትስ የማርቲን ሉተር ኪንግ መታሰቢያ ነው። በአውሮፓውያን የቀን ስሌት መሰረት በየዓመቱ የጥር ወር በገባ ሶስተኛው ሰኞ አሜሪካውያን የደቡብ ዩናይትድ ስቴትሷን የአላባማ ክፍለ ግዛት የባፕቲስት ቤተ ክርስቲያን አገልጋይ ቄስና የሲቪል መብት ታጋይ ዶክተር ማርቲን ሉተር ኪንግን ሕይወትና ስራ በክብር ያስባሉ። ነፍሰ ገዳይ በተኮሰባቸው ጥይት ተመተው ከዚህ ዓለም በሞት የተለዩት የሲቪል መብት ታጋይ በሕይወት ቢኖሩ ኖሮ የትላንቱ እሁድ በአውሮፓውያን የቀን አቆጣጠር ጥር 15 2017 88ኛ የልደት በዓላቸው በሆነ ከኃይልና ከብጥብጥ በራቀ መንገድ በሚደረግ ሰላማዊ ትግል ማኅበራዊ ለውጥ እንዲመጣ የታገሉት ዶክተር ኪንግ የለውጥ አይቀሬነትን የጊዜ መዘውር ተከትሎ እውን የሚሆን ክስተት ሳይሆን ያለመታከት በሚደረግ ያልተቋረጠ ትግል የሚመጣ ነው እንጂ የሚለውን አስተሳሰብ ያራምዱ የነበሩት ዶክተር ኪንግ ከቤት ውስጥ ተቀምጦ ማሳለፍንና ሰላማዊ ማዕበል የመሰለ ስያሜ የተሰጣቸውን እንቅስቃሴዎች ያከሉ ታላላቅ ሰላማዊ ሰልፎችና ሌሎች በሕብረት የሚደረጉ በመታቀብና በእንቢተኝነት የሚገለጹ ሰላማዊ እንቅስቃሴዎችን አስተባብረዋል። በብዙዎቹም ተሳትፈዋል። አድማጮች፣ ለምሽቱ ያልነው ሰዓታችን አበቃ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ለምሽቱ ያሰናዳናቸው እነዚሁ ነበሩ። የተከበራቸው አድማጮች፣ ወደ ትግርኛ